ከማህበረሰብ ለማህበረሰብ ዳንኤል ጎበና የዞዊ ሚዲያ መስራችና አዘጋጅ ዘዊ ዞዊ ሚዲያ እንዴት መቼና ለምን ተመሰረተ እስካሁንስ ምን አይነት ግልጋሎቶችን እየሰጠ ይገኛል በመጀመሪያ ካሳሁን በጣም ላመሰግን እፈልጋለሁ ይህን ኢንተርቪው ባለመጠየቅ እንዳደረግ እድል ስለሰጠኝ ዞዊ ሚዲያ የተጀመረው ቶኒቶኒ ባለፈው ዓመት ወደ ሴፕቴምበር አካባቢ ነው ዋና ጊዜ ነው ምንድን ነው እውነትና ፍትህ? ለህብረተሰባችን ስፔሻሊ ለኢትዮጵያ እንደ ፖድካስት ስለሆነ ኢትዮጵያ ላሉትም ወንድሞቻችን ይደርሳል እዚህ ላሉትም ደግሞ ሰዎች እውነትን በፓብሊክ ስዌር በአደባባይ እንዴት እውነትን መናገር እና በፍቅር እንዴት እውነትን እየተናገር አብረን የተሻለ አገር መገንባት እንችላለን ባለንበት ቦታ ሁሉ የሚል ነው። ዋናው ሀሳቡ ማለት ነው እና ይህንን ሀሳብ ምሳቀበው ወይ ደግሞ ሳስበው መጀመሪያ ላይ ሁለመናዬ ወይ ደግሞ ሙሉ ሁሜ የምወደውና የማደርገውን ነገር እንዴት ነው ለህብረተሰብ ማቅረብ የምችለው የሚለውን ሳስብ ነበረ። እኔ ክርስቲያን ነኝ። ቤተክርስቲያን ውስጥ አገለግላለሁ። ቤተሰብ ባልም ነኝ አባትም ነኝ። ልጆች አሉኝ፣ ሚስት አለችኝ። በትውልድ ኢትዮጵያዊ ነኝ። የሰው ልጅ መብት አካባቢ ላይ እሰራለሁ በኮሚኒቲ ውስጥም ደግሞ የኮሚኒቲ ሰራተኛ ነኝ ማለት ነው እና እነዚህም ሁሉ አንድ ላይ አንስቶ እንዴት ህብረተሰቡን ማገዝ ይችላለ በሚለው ዙሪያ ላይ ታስብ ነው። ይሄ ሚዲያ ሀሳቡ የመጣ ማለት ነው። እስካሁን ድረስ ምን ተደረገ ለሚለ በቅርብ ሰዎችን አናግረ የነበረ አንድ ኢንተርቪው ያደረግኩት ስለ ኢትዮጵያ ያለው የፊራይ ላይ ተነጋግረናል። ሌላ ደግሞ እንዴት የሶሻል ሚዲያን ሪስፔክትፉሊ እየተተባበር አንዱ አንዱን ሀሳብ እየወሰደ እንዴት መነጋገር ይቻላል ዙሪያ ላይም በዛ ላይም ውይይት አድርገናል ማለት ነው። ከዚህም ጋር ተያይዞ ደግሞ በቅርብ በኢንስቲትዩት ኦፍ ኢኮኖሚክ ፒስ የሚባል ድርጅት ከዚህ ከነሱ ጋር የፒስ አምባሳደር የሚባል ፕሮግራም ተሳትፎ የነበረ እና እነሱ ደግሞ ኢትዮጵያ ላሉት ከመቶ ኦልሞስት መቶ በላይ ወጣቶችን እያሰለጠኑ ነበር። ሰላም ዙሪያ ላይ ማለት ነው። ወርክሾፕ ሴሚናር እያደረጉ ነበር። እዛ ላይ እንድሳተፍም እድል ሰጥተውኝ ነበር። እዛ ላይ እንድሳተፍ አቅርቢያለው ማለት ነው እና ይሄንን ይመስላል ያለው ስራ እስካሁን ድረስ ቅርቡ የጁዲት ኔልሰን ኢንስቲትዩት የሚዲያ ዝንቅነትን አስመልክቶ የአስራ ሁለት ወራት በተከታታይ እየሰጠ ባለው ስልጠና ላይ የሳተፍክን፣ ያለው የዚህ የስልጠናው ፋይዳ ምንድን ነው? በተለይ ለዞዊ ሚዲያ ምን የሚያስገኘው ትርፋት አለ? ጁዲት ኔልሰን ፕሮግራሙ የተቀረጸው ዋናው ምክንያቱ የአውስትራሊያን ሚዲያ ስፍራ በብዛት ይዘው ያለው ተመሳሳይ የሆነ ሀሳብ እና ተመሳሳይ የሆኑ ሰዎች ናቸው። የተለያየ ሀሳብ የሚሸራሸርበት ቦታ አይደለም እና የተለያዩ ኮሚኒቲዎች አይሳተፉም። ስለዚህ የአውስትራሊያን ዋና ብሔራዊ አጀንዳ እና የአካባቢ ሎካል የሆኖችን ቻሌንጆች የሚሆኑ መልካም ነገሮች እንዴት ወደ ዋናው ሜይንስትሪም ሚዲያ መምጣት ይችላል የሚለውን አስበው ያዘጋጁት አንድ እሱ ነው። ሌላው ደግሞ የአውስትራሊያን ሚዲያ እንዴት እንደሚሰራ እውቀት እንዲኖረን ኢንተርቪው ቴክኒክ አሳና አንተ በጣም ጎበዝና ኢንተርቪው ስታረጅ እና እንዲህ አይነት እውቀቶችን ሊያስተምሩን ቴክኒኮችን ሊያስተምሩን ነው። ተጨማሪም ደግሞ ጆርናሊስቶችን እንዴት አፕሮች ማድረግ እንዳለብን፣ ጋዜጠኞችን እንዴት ማናገር እንዳለብን፣ ሀሳብ ካለን ሀሳባችንን እንዴት ቀርፀን በደንብ ግልጽ በሆነ በኩል የሀሳብ ልዕልና እንዲያሸንፍ ምን ማድረግ እንዳለብን፣ ሶሻል ሚዲያም ስንጠቀም ደግሞ የሶሻል ሚዲያን ፕላትፎርም እንዴት ተጠቅመን ማክሲመም ኢምፓክት ወይ ደግሞ የላቀ ተጽዕኖ ማድረስ እንደምንችል ለምንሰራው ስራ ማለት ነው። እነዚህን ሁሉ በር ይከፍታል። እዚህ ውስጥ ሁሉ አንዱ ደግሞ ምንድን ነው የተለያዩ ኮሚኒቲዎቻችን ብዙ መልካም የሆነ ነገር እያላቸው መልካም የሆነው ስቶሪ ወይም መልካም ዜናዎች አይወጡም ወደ ሜንስትሪም እና እነዚህ መልካም እና ልዩ የሆኑ ነገሮች በእኛ መካከል ያሉት በባህላችን ይሁን በኮሚኒቲችን ስ ያሉትን ወደ ሚዲያ ሜንስትሪም እንዲወጣ በር ይከፍታል ማለት ነው። ይሄ ነው ዋናው ሀሳቡ። በርካታ ነጥቦችን አንስተል በተለይ ጠቃሚ የሆኑ ጉዳዮች ላይ የተወያያችሁ ነው። ከዛ ውስጥ አንዱ ትኩረት የሚያደረግበት እንደዚሁም በአሁኑ ወቅት በመላው ዓለም በአንድ በኩል በጣም በጠቃሚ ጎኑ፣ በሌላ በኩል ደግሞ እዚሁ በአሉታዊ ጎኑ የሚነሳው በሶሻል ሚዲያ አጠቃቀም ነው። በዛ ላይ ከዚህ ከስልጠናው ወይም በውይታችሁ ወቅት ምን አይነት ነገሮች ነበሩ በአዎንታዊነት እና በአሉታዊ ጎኑ ተነስተው የነበሩ እዛ ላይስ? ያንተ ተሞክሮ ምን ይመስላል? አሉታዊ ጎኖቹንስ ወደ መልካም ነገሮች ለመለወጥ ምን መደረግ አለበት የሚል አታያል? በሶሻል ሚዲያ አጠቃቀም ላይ ኢንተርቪው ካረኩ ልጀምርና በሶሻል ሚዲያ አጠቃቀም አንደኛው በምንናገረው ነገር ላይ አስበን ብንናገር እውነት ወይ ፋክት መሆኑን ቼክ ማድረግ እንዳለብን፣ ሌላው ደግሞ ሌላ ሰው የተለየ ሀሳብ ሲያቀርብ በጸጋ መቀበል ያንን ሀሳብ አኮመዴት ማድረግ እንደሚያስፈልግ ሌላው ደግሞ ይሄ ኤኮ ቼምበር የሚባለው ሌላ አንተን የሚመስል ሰው ጋር ብቻ የተገናኘ ስትነጋገራለህ ከሆነ ሀሳብን ብቻ እነሱ ነው የሚቀበሉት፣ ወይ ደግሞ እነሱ የሚሉትን አንተ የምትለው ከሆነ ክሮስ አይዲያ የተለየ ሀሳብ አምጥተን ወይ ደግሞ የተለየ ሀሳብ ለመቀበል ብዙ ጊዜን ሆኑ እና በዛ ዙሪያ ላይ አንዱ ራስን ማዘጋጀት አንዱ እሱ ነው። ሌላው በሶሻል ሚዲያ ላይ ሲንሲር እና በብዛተኛ ኮንቪክሽን ያለ ወይ ፓሽኔት በሆንበት ዙሪያ ላይ ብንሳተፍ ውጤታማ ማለና ልሆኑ እንችላለን። ለምንድን ነው ሶሻል ሚዲያ ላይ በሚወጣው ነገር ሁሉ ላይ ተሳትፈን አንችልም? ወይ ደግሞ ኮሜንት ማድረግ የለብንም ነገር ላይ አንዳንድ ነገር እኛም ኢንተረስት ያለን ዙሪያ ላይ ሀሳባችንን ሪስፔክት፣ እስፔሻሊ በዞዊ ሚዲያ ኢናጎዴ የሚለውን አንድ ፕሮግራም አለ በእንግሊዝኛ ላይ በዛ ዞዊን ፕላትፎርም ላይ ማለት ነው። የሚያጎድ የሚለው የላቲን ቋንቋ ሜድ ኢን ኢሜጅ ኦፍ ጋድ ሰው ሁሉ የተሰራ በእግዚአብሔር ምስል ነው። ስለዚህ ሁሉም ሰው ኃላታችን ነው ብለን ብናስብም ክፉ ወንጀልም ሰርቷል ብለን ብናስብም የተለያየ ፖለቲካ አጀንዳ አለው ብለን ብናስብም፣ ግን ያ ሰው በእግዚአብሔር ምስል ስለተሰራ ልናከብረው ይገባል። ሀሳቡን በደንብ ልንሰማው ይገባል። ባንስማማ እንኳን ሰውየውን ዲሁማናይዝ ማለት የለብንም በሚለው ዙሪያ ነው እና ሶሻል ሚዲያ ላይ ስንጠቀም የሰውን ልዕልና የማይነቃ መሆን አለበት፣ የሰውን ክብር የማይነቃ መሆን አለበት ማለት ነው። እነዚህ ናቸው። ሶፋር የተነጋገር ነው። የበለጠ ደግሞ በሚመጡት ወራት እንነጋገራለን። በሶሻል ሚዲያ ላይ ያለውን እንዴት መጠቀም እንዳለብን ማለት ነው። በተለይ አሁን እዚህ የዘዊ ሚዲያ ላይ የማይተኩርባቸው ለማህበረሰቡ የተለያዩ ወቅታዊ ጉዳዮችን በማንሳት ወይም ማህበረሰቡ ውስጥ አንኳር የተባሉ ጉዳዮች ለውይይት መነሻነት ይበጃሉ የሚሉትን እያቀረብክ በዛ ላይ አስተያየት ታሰጥበታለህ ወይም የራስንም ሀሳብ እንታክልበታለህ በፖድካስት መልክ ይህን ለማድመጥ የሚፈ ፈልጉ ከዞዊ ሚዲያ ላይ ወይም ለመሳተፍም የሚሹ ወገኖች ካሉ ለማህበረሰቡ አባላት በምን መልክ ነው ሊያገኙ ሊያደምጡ የሚችሉት? ዞዊ ሚዲያ ፌስቡክ ላይ አለ። ዞዊ ሚዲያ ብለው ሰርች ያደርጉ ያገኙታል። ሌላው ደግሞ ዞዊ ሚዲያ የተለያዩ ዞዊ ሚዲያዎችም በነገሩ ሊኖሩ ይችላሉ። ግን የፌስቡክ አድሬሳችን ፌስቡክ ዶት ኮም ስላሽ አድርገው ዞዊ ሚዲያ ዜድ ኦኢ ሚዲያ ትሩፍ ብለው ትሩፍ እውነት የሚለውን ቃል ቢጽፉ ዞዊ ሚዲያ ትሩፍ ብለው ቢጽፉ ያ ፕላትፎርም ዞዊ ሚዲያን ያገኙታል ማለት ነው። በዛ መከታተል ይችላሉ። ዩቱብ ቻናላችን ላይ ዘዊ ሚዲያ የሚለውን ሰርች ቢያደርጉ ያንን ካገኙ በኋላ ሰብስክራይብ ቢያደርጉ አዲስ የሚወጡትን እንትኖች ማግኘት ይችላሉ ማለት ነው። ዘዊ ሚዲያ ኦፊሻሊ ሎንች ለማድረግ ፕሮሰስ ላይ ነው ያለነው አንዳንድ ኢንተርቪዎች እዛ ላይ ያሉ የተወሰኑ የበለጠ ሞር ኢንተርቪዎች እንዲኖሩ ከዚህ ጁዲት ኔልሰን ኢንስቲትዩት ጋር በማድረገው ሪሌሽንሽፕ እነሱም አንዳንድ ትሬኒንግ እየሰጡኝ ነው ማለት ነው። ይህ ነገር በደንብ ሎንች አድርጌ ማህበረሰቡ እንዲጠቀሙበት አንድ ነገር ከሳንዚ ጋር ማለት የሚፈልገው ምንድን ነው፣ ባህላችን እንደ ኢትዮጵያዊ ማለት ነው ባህላችን ውስጥ የተለያየ ሀሳብ አኮሞዴት ማድረግ ወይ ደግሞ የመቀበል ባህል የለንም እና ይሄ ፕላትፎርም የተመሰረተበት ዋናው ምክንያቱ ያ ነው። የተለያዩ ሀሳብ ያላቸው ሰዎች ቀርበው ሀሳባቸውን የሚሸጡበት ስኩዌር ነው። ዋናው ምክንያቱ ምንድን ነው? እውነትን ለመፈለግ ነው። ዛሰው ሚሽኑ እውነትን ፍለግ እውነት ማደባ እንፈልጋት በሚል ነው። ስለዚህ የግሩፕ ቲንኪንግ መሆን የለበ ወይ ደግሞ ሌበልኝ እንጂ ደግሞ የአንዳንድ ሰዎች ስም እናጠፋና ወይ ደግሞ ሌበል እናደርጋቸው እና ከዛም በኋላ በጣም ጥሩ ሀሳብ ቢኖራቸውም ለመቀበል ዝግጁ እንሆን አንድ ሌበል ስላደረግ ናቸው። ስለዚህ ከሌበል ውስጥ ወጠን ሀሳቡን አይተን አስተውለን ይጠቅማል ወይ እውነት ነው ወይ የሚለውን ነገር አይተን በዛ ላይ እንድንነጋገር ነው የሚዲያ ፕላትፎርም የተዘጋጀው። እና ልባችንን ሰፋ እናርገው፣ አእምሯችን ሰፋ አርገን በዚህ ነገር ላይ ብንሳተፍ ይጠቅመናል ብዬ ያምናለሁ። ዳንኤል ጎበና፣ የዞይ ሚዲያ መስራች እና አዘጋጅ፣ ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ ካሳሁን። በሚሆነው ነገር ሁሉ ላይ እንግዲህ ድል ሳገኝም እየመጣውኝ አብዴት ያደርጋል። እያደመጡ የነበረው የኤስቤኤስ አማርኛ ፕሮግራምን ነበር።